የዲደብሊው ዜና በመጀመሪያም ዋና ዋና ዜና፣ በኢትዮጵያ የገንዘብ ተቋማት ላይ ሊፈጸም ነበር የተባለ ጥቃትን ለመከላከል የኢንተርኔት አገልግሎት በዛሬው ዕለት በመላ አገሪቱ ተቋርጦ እንደነበር ኢትዮ ቴሌኮም አስታወቀ። የኢንፎርሜሽን መረብ ደህንነት ኤጀንሲ ገንዘብ ለመውሰድ የተሞከረውን ጥቃት ለማክሸፍ አገልጋሎቱ መቋረጡን ለዶይቸቨል አረጋግጧል። በሲዳማ ዞን ህዝበ ውሳኔ ድምፅ ከሰጡ ነዋሪዎች 97.7 በመቶ ሲዳማ አስረኛው የኢትዮጵያ ክልል ሆኖ እንዲዋቀር መደገፋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ ትናንት ምሽት የህዝበ ውሳኔውን የመጨረሻ ውጤት ይፋ ሲያደርግ ከመጀመሪያው አኳያ በ233 የምርጫ ጣቢያዎች የተለያዩ የድምርና የውጤት አለመጣጣም ችግር ግሮች ማግኘቱን አስታውቋል። በብሩንዲ የተከሰተ የመሬት መንሸራተት በትንሹ 26 ሰዎች ሲገድል ሰባት ሰዎች አቆሰለ። ሌሎች አስር ሰዎች እስካሁን የገቡበት አልታወቀም። ከምዕራብ አፍሪካ ወደ አውሮፓ ለመሻገር የሞከሩ ስደተኞች የጫነ ጀልባ ከሞሪታንያ የባህር ድንበር አጠገብ ሰጥሞ በትንሹ 58 ሰዎች ሕይወታቸውን አጡ። የቦኮ ሃራም ታጣቂዎች ካሜሩን ከናይጄሪያ ከምትዋሰንበት ድንበር አቅራቢያ 21 ሰዎች አፍነው መውሰዳቸውን ፖሊስና ባለስልጣናት በዛሬው ዕለት አስታወቁ። ዜናው በዝርዝር በኢትዮጵያ የገንዘብ ተቋማት ላይ ሊፈጸም ነበር የተባለ ጥቃትን ለመከላከል የኢንተርኔት አገልግሎት በዛሬው ዕለት በመላ አገሪቱ ተቋርጦ እንደነበር ኢትዮ ቴሌኮም አስታወቀ። የኢንፎርሜሽን መረብ ደህንነት ኤጀንሲ ከባንኮች ገንዘብ ለመውሰድ የተቃጣውን ጥቃትን ለመከላከል ከ15 እስከ 20 ደቂቃ ግልጋሎት መቋረጡን ለዶቼ ቬለ አረጋግጧል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ እንደተናገሩት አገልግሎቱ የተቋረጠው የኢንፎርሜሽን መረብ ደህንነት ኤጀንሲ በወሰደው እርምጃ ነው ደቂቃ ኢንተርኔት ተቋርጦ ነበር። ዛሬ አቅደን ያቋረጥነው አይደለም። ይልቁኑ በፋይናንሽል ተቋማት ላይ ሊደርስ የነበረ የሳይበር ጥቃት ለመከላከል የኢንፎርሜሽን መረብ ደህንነት ኤጀንሲያችን በወሰደው የመከላከል እርምጃ ለጥቂት ደቂቃ ኢንተርኔት እንዲቋረጥ ሆኗል ማለት ነው። የደረሰ ጉዳት የለም። የኢንፎርሜሽን መረብ ደህንነት ኤጀንሲ ምክትል ዋና ዳይሬክተር ወርቁ ጋቸና የኢንተርኔት ግልጋሎቱ ከ15 እስከ 20 ደቂቃ ተቋርጦ መቆየቱን ለዶይቸ ቬለ አረጋግጠዋል። አቶ ወርቁ ጥቃቱ ከኢትዮጵያ ባንኮች ገንዘብ ለመውሰድ የተወጠነ እንደነበር ቢያረጋግጡም የጥቃቱን ፈጻሚዎች ማንነት ግን አልተናገሩም ዛሬ አካባቢ ነው። እንደዛ አይነቶች ብዙ ጊዜ ያው ስለሚታዩ ሌሊት ነው ብዙ ጊዜ ሳይበር አታክ ሙከራ ሲደረግ የሚመለሰው። ዛሬ ግን በፋይናንሻል ተቋም ላይ ስለሆነ ያው በቀኑ ሰዓት ነው ተጠቀምነው ከአስራ አምስት አቋርጠን ያ ችግሩን በማስተካከል ተፈቷል ማለት ነው ገንዘብ መውሰድ ማለት ነው ባንኩ ላይ ጥቃቶች ተጠቀሙ ማለት ነው። ስለዚህ ያንን እንዳይከሰት ተሎብለን ያው አሁን ምን ችግር የለም። የተለመደው ብዙ ጊዜ ማታ ነው እኛ አሁን ዛሬ ግን ቀን ያደረግንበት ምክንያት ምንድን ነው? ፋይና ስለሆነ ነገር ሳይከሰት ብሎ ግን ያንን የመጣውን ነገር መመለስ። በሲዳማ ዞን ህዝበ ውሳኔ ድምፅ ከሰጡ ነዋሪዎች ዘጠና ሰባት ነጥብ ሰባት በመቶ ሲዳማ አስረኛው የኢትዮጵያ ክልል ሆኖ እንዲዋቅር መደገፋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቃል። ቦርዱ ትናንት ምሽት የህዝበ ውሳኔውን የመጨረሻ ውጤት ይፋ ሲያደርግ ከመጀመሪያው አኳያ በ233 የምርጫ ጣቢያዎች የተለያዩ የድምርና የውጤት አለመጣጣም ችግሮች ማግኘቱን አስታውቋል። ህዳር 10 ቀን 2012 ዓ.ም በተካሄደው ህዝበ ውሳኔ ድምፅ ከሰጡ መካከል ዘጠና ስምንት ነጥብ አምስት አንድ በመቶ ሲዳማ ክልል እንዲሆን መደገፋቸውን ብሔራዊ ምርጫ ቦርድ በመጀመሪያ ደረጃ ውጤት አስታውቆ ነበር። ትናንት የመጨረሻው ውጤት ይፋ ሲሆን፣ ከመጀመሪያው በመጠኑ ቀንሶ ታይቷል። የኢትዮጵያ ብሔራዊ ምርጫ ቦርድ እንደሚለው የውጤት አለመጣጣም የተፈጠረው አስፈጻሚዎች ቁጥር በሚደምሩበት ወቅት በተሰራ ስህተትና ድምፅ የሰጡ መራጮች ቁጥር ከተመዘገቡ መራጮች ድምፅ ከፍተኛ ሆነው በመገኘታቸው ሳቢያ ነው። በአማራጭ ውጤቶቹ መካከል ያለው የውጤት ልዩነት ከፍተኛ ከመሆኑ አንጻር በውጤቱ ላይ ለውጥ ስለማያመጣ በሂደቱ ተአማኒነት ላይ ጥያቄም ስለማያስነሳ ድጋሚ ቆጠራ እንደማያደርግ ቦርዱ አስታውቋል። በህዝበ ውሳኔው የመጀመሪያና የመጨረሻ ውጤት የሲዳማ ዞን በደቡብ ብሔር ብሔረሰቦችና ህዝቦች ክልል እንዲቆይ የቀረበው ምርጫ ያገኘው ድምፅ በተመሳሳይ አንድ ነጥብ አራት በመቶ ብቻ ሆኗል። ከተመዘገቡ መራጮች አንድ በመቶ ገደማ ድምፅ ያልሰጡ ሲሆን 248 97 ድምጾች ተሰርዘዋል። በቡሩንዲ የተከሰተ የመሬት መንሸራተት በትንሹ 26 ሰዎች ሲገድል ሰባት ሰዎች አቆሰለ ሌሎች አስር ሰዎች እስካሁን የገቡበት አልታወቀም በአደጋው ህይወታቸውን ያጡትና የቆሰሉ ሰዎች በሰሜን ምዕራብ ቡሩንዲ ሲቢቶኬ በተባለ ግዛት ከባድ ዝናብ ከጣለ በኋላ በተንሸራተተ ተዳፋት አካባቢ ይኖሩ እንደነበር የአካባቢው ባለስልጣናት ተናግረዋል ስማቸውን መናገር ያልፈለጉ አንድ ባለስልጣን የአደጋ ጊዜ ሰራተኞች አሁንም አስከሬን ቆፍረው እያወጡ ነው ሲሉ ለሬውተርስ ተናግረዋል የመሬት መንሸራተት አደጋው የመኖሪያ ቤቶችና የእርሻ ማሳዎች ጭምር ማውደሙን የዜና ወኪሉ ጨምሮ ዘግቧል። በአደጋው ጉዳት የደረሰባቸውን ሰዎች ለመታደግ አሰሳው እንደቀጠለ ነው። በምስራቃዊ ዩጋንዳ ከባድ ዝናብ ከጣለ በኋላ በደረሰ ተመሳሳይ የመሬት መንሸራተት አደጋ በትንሹ አምስት ሰዎች ሲገደሉ 38 ሰዎች መጎዳታቸውን ዓለም አቀፉ የቀይ መስቀል ማህበርና ፖሊስ አስታውቀዋል። ከሟቾቹ መካከል ሶስቱ ህፃናት ናቸው። የህንድ ውቅያኖስ በመሞቁ ሳቢያ ወቅቱን ያልጠበቀ ዝናብ በምስራቅ አፍሪካ አገራት ከፍተኛ ጉዳት እያስከተለ ነው። የህፃናት አድን ድርጅት የመንግስታትና የተባበሩት መንግስታት ድርጅት መረጃዎችን መሰረት አድርጎ ባደረገው ቆጠራ ባለፉት 12 ወራት በምስራቅ አፍሪካ አገራት 1200 ሰዎች በጎርፍ የመሬት መንሸራተትና ዝናብ የቀላቀል አውሎ ነፋስ ሳቢያ ሕይወታቸውን አጥተዋል። በዚህ ዓመት በደቡብ ሱዳን ግማሽ ሚሊዮን፣ በኢትዮጵያ 200 ሺህ እንደዚሁም በሶማሊያ 370 ሺህ ገደማ ሰዎች በጎርፍ ሳቢያ ከመኖሪያ ቀያቸው እንደተፈናቀሉ የተባበሩት መንግስታት ድርጅት አስታውቋል። ይህ ዶይቸ ፈለ ነው። ከምዕራብ አፍሪካ ወደ አውሮፓ ለመሻገር የሞከሩ ስደተኞችን የጫለ ጀልባ ከሞሪታንያ የባህር ጠረፍ አጠገብ ሰጥሞ በትንሹ 58 ሰዎች ህይወታቸውን አጡ። ትናንት ከሰጠመው ጀልባ የተረፉ በርካታ ስደተኞች በዋና ወደ ባህሩ ዳርቻ ደርሰዋል። ትናንት ምሽት የሞሪታንያ የአገር ውስጥ ጉዳይ ሚኒስቴር ባወጣው መግለጫ ከስደተኞቹ አብዛኞቹ ከጋምቢያ ዋና ከተማ ባንጁል በድብቅ ስፔን ለመግባት የሞከሩ መሆናቸውን አስታውቋል። ዓለም አቀፉ የስደተኞች መርጃ ድርጅት ጀልባው ወደ ሞሪታንያ የባህር ጠረፍ በመጠጋት ላይ ሳለ በመስጠሙ 58 ሰዎች መሞታቸውን አረጋግጧል። ድርጅቱ ሌሎች 88 ሰዎች በዋና ወደ የባህር ጠረፍ ወጥተው እርዳታ እየተደረገላቸው ነው ብሏል። አንድ የሞሪታንያ የጸጥታ ባለስልጣን ጀልባው ከባህር ጠረፍ ለመድረስ 25 ኪሎ ሜትር ገደማ ሲቀረው ድንጋይ ገጭ ሚስቶች መስጠሙን ተናግረዋል። የቦኮ ሀራም ታጣቂዎች ካሜሩን ከናይጄሪያ ከምትዋሰንበት ድንበር አቅራቢያ 21 ሰዎች አፍነው መውሰዳቸውን ፖሊስና ባለሥልጣናት በዛሬው ዕለት አስታወቁ። በፖሊስ መረጃ መሰረት ታጣቂዎቹ ሰላማዊ ሰዎችን ያገቱት ከናይጄሪያ በ30 ኪሎ ሜትር ርቀት ላይ ከሚገኝ ምብሬቼ የተባለ መንደር ነው። አንድ ስማቸው እንዳይገለጽ የፈለጉ ባለስልጣን እንዳሉት ትናንት ከምሽቱ አራት ሰዓት ገደማ ከታገቱት 21 ሰዎች አራቱ አመልጠዋል ሱዳን በበኩሏ የቦኮ ሀራም አባላት ሳይሆኑ አይቀሩም ያለቻቸውን ስድስት የቻድ ታጣቂዎች በቁጥጥር ስር መዋሏን አስታውቃለች። የሱዳን ጦር እንዳለው ታጣቂዎቹ በሱዳን ወታደራዊ ስለላ ላይ የተያዙት በአገሪቱ ግዛት ውስጥ ነው። ጦሩ በመግለጫው ተጠርጣሪዎቹ ለቻድ መንግሥት ተላልፈው መሰጣታቸውን አስታውቋል። የሱዳን መንግሥት በአገሪቱ የቦኮ ሀራም አባላት ሳይሆኑ አይቀሩም የተባሉ ጠርጣሪዎችን በቁጥጥር ስር መዋሉን ሲያሳውቅ ይህ የመጀመሪያው ነው። ቦኮ ሃራም ዋና መቀመጫው በሰሜን ምስራቅ ናይጄሪያ ቢሆንም በምዕራብ አፍሪካ አገራት የሚንቀሳቀሱ ኃይሎች አሉት። ቡርኪና ፋሶ፣ ማሊ፣ ሞሪታንያና ኒጀርን ጨምሮ አምስቱ የሳህል ቀጠና አገራት ይህንኑ ታጣቂ ቡድን ለማጥፋት ከፍተኛ የገንዘብ መጠን መድበው የጋራ የጸረ ሽብር ግብረ ኃይል ቢያቋቁሙም እስካሁን አልተሳካላቸውም። ሱዳንና አሜሪካ ከ23 ዓመታት በኋላ አንዳቸው በሌላቸው አገር አምባሳደር ለመሾም ሂደት ላይ መሆናቸውን የአሜሪካው የውጭ ጉዳይ ሚኒስትር ማይክ ፖምፒዮ አስታወቁ። ውጭ ጉዳይ ሚኒስትሩ ውሳኔውን ታሪካዊና የሁለትዮሽ ወዳጅነታችንን የሚያጠናክር ነው ብለዋል። የሱዳንና የአሜሪካ ዲፕሎማሲያዊ ግንኙነት በተለያዩ ዘመናት ውጣውረድ የሚታይበት ሆኖ ቆይቷል። በተለይ ከጎርጎሮሳዊው 1999 ዓ ም በኋላ አሜሪካ ለአመታት ሱዳንን የሚያገል ፖሊሲ ስትከተል ቆይታለች። በጎርጎሮሳዊው 1993 ዓ ም በኋላ አሜሪካ በሱዳን የነበራትን ኤምባሲ ሙሉ በሙሉ ዘግታ ነበር። ኤምባሲው እንደገና የተከፈተው በ2002 ዓ ም ቢሆንም አምባሳደር ግን አልነበራትም። የቀድሞ ፕሬዚዳንት ኦማር አልበሽር ስልጣን ለቀው የሽግግር መንግስት ከተቋቋመ በኋላ አራት የአሜሪካ ሴናተሮች የአሜሪካ መንግስት በሱዳን አምባሳደር እንዲሾም ጠይቀው ነበር። ይህ ዶይቸቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎችን በድጋሚ በኢትዮጵያ የገንዘብ ተቋማት ላይ ሊፈጸም ነበር የተባለ ጥቃትን ለመከላከል የኢንተርኔት አገልግሎት በዛሬው ዕለት በመላ አገሪቱ ተቋርጦ እንደነበር ኢትዮ ቴሌኮም አስታወቀ። የኢንፎርሜሽን መረብ ደህንነት ኤጀንሲ ገንዘብ ለመውሰድ የተሞከረውን ጥቃት ለማክሸፍ ግልጋሎት መቋረጡን ለዶይቸ ቬለ አረጋግጧል። በሲዳማ ዞን ሕዝበ ውሳኔ ድምፅ ከሰጡ ነዋሪዎች 97.7 በመቶ ሲዳማ አስረኛው የኢትዮጵያ ክልል ሆኖ እንዲዋቀር መደገፋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ ትናንት ምሽት የሕዝበ ውሳኔውን የመጨረሻ ውጤት ይፋ ሲያደርግ ከመጀመሪያው አኳያ በ233 የምርጫ ጣቢያዎች የተለያዩ የድምርና የውጤት አለመጣጣም ችግሮች ማግኘቱን አስታውቋል። ዜናው በዚሁ አበቃ። ጤና ይስጥልኝ።